የአረና ትግራይ ከፍተኛ አመራሮች የሆኑ አቶ ኪዳን ያመንና አቶ ክብሮም በርሀ ከፓርቲው አባልነት እንደወጡ አስታወቁ። በፓርቲው መስተካከል ያለባቸውን ችግሮች ያሏቸውን ቶሎ ባለመፈታታቸውም ፓርቲውን እንዲለቁ ምክንያት እንደሆናቸው ተናግረዋል። አዲስ ፓርቲ ለመመስረትም ለኢትዮጵያ ምርጫ ቦርድ ጥያቄ ማቅረባቸውን ጨምረው ገልጠዋል የአረና አመራሮች በዚህ ጉዳይ መልስ ተጠይቀው ጉዳዩን አስመልክቶ በቅርቡ መግለጫ እንሰጣለን ሲሉ ነው የመለሱት። ሙልጌታ ጽባሀ ከመቀሌ ተከታዩን አድርሶናል። የአረና ለሉዓላዊነትና ዲሞክራሲ ስራ አስፈጻሚ ኮሚቴ አባል አቶ ኪዳን አመነም፣ የፓርቲው ማዕከላዊ ኮሚቴ አባል አቶ ክብሮም በርሀና፣ እንዲሁም አረናን ወክለው በተለያዩ መገናኛ ብዙኃን ላይ የድርጅቱ አቋም ሲያንጸባርቁ የነበሩ የፓርቲው አባል አቶ ክንፈ ገብርኤል ገብረ ዮሐንስ ከአረና ለመውጣት ደብዳቤ እንዳስገቡ አስታውቋል። አቶ ኪዳን አመነ በፓርቲው መሪዎች መካከል የሀሳብ ልዩነት አለ፣ በተደጋጋሚ እንዲፈታ ጥረት አድርገናል፣ ግን ሊፈታ አልቻለም ብለዋል በት ምክንያት በፓርቲው ለብዙ ጊዜ እንዲስተካከሉ በውስጡ ሆነን ስንታገል ነበረ። እነዛ ችግሮች በአጭር ጊዜ በቀላሉ ሊስተካከሉ ስለማይችሉ እና በፓርቲው አንዳንድ መሰረታዊ ልዩነቶች ስለተፈጠሩ እነዛ ልዩነቶች ደግሞ በአጭሩ ሊፈቱ ስለማይችሉ እኛ ደግሞ አሁን ላለው የኢትዮጵያ የፖለቲካ ቀውስ እና የሚፈልገው የፖለቲካ መፍትሔ በአጭር ጊዜ መታገል ስለሚፈልግ አዲስ ፓርቲ አቋቁመን ከብዙ የትግራይ ወጣቶች ጋር በመሆን ቅስቃሴ ጀምረናል። የሚፈለገው ለውጥ ቶሎ ሊመጣ አልቻለም ያሉት አቶ ኪዳነ ጊዜውን የሚመጥን አካሄድ ባለመኖሩ የራሳችንን መንገድ መርጠናል ብለዋል። አሁን ላለው የፖለቲካ ሁኔታ ፈጣን አካሄድ እና አዲስ ፖለቲካዊ አሰራር ያስፈልጋል ያሉ ያሉት አቶ ኪዳነም በርከት ያሉ በተለያዩ አካባቢዎች የሚገኙ የፓርቲው አባላት ከአረና እየለቀቁ ነው ብለዋል። በአረና ሆነው ጠንካራ የትግል መንፈስ የነበራቸው አባላትና አመራሮች አሉና ለእነሱም እናመሰግናለን ብለዋል። የአረና አባል የነበሩና ሌሎች ወጣቶች ጋር በመሆን አዲስ የፖለቲካ ፓርቲ ለመመስረት ለኢትዮጵያ ምርጫ ቦርድ ጥያቄ እንዳቀረቡ አቶ ኪዳነ ገልጸዋል። ጉባኤ ነው የሚወሰነው፣ የፓርቲው ስምና ፕሮግራሙ። እኛ አሁን ለጊዜው ማሳወቅ ስላለብን የፓርቲው ስም ብሔራዊ ባይቶ አባይ ትግራይ የሚባል ፓርቲ ነው። ማሟላት ያለብን አንዳንድ ጉዳዮች በብሔራዊ ምርጫ በርጭ ነግሮናል። በዛ መሰረት በእንቅስቃሴ ላይ ነን። ለፓርቲው አስቀድመን አሳውቀን ከፓርቲው አመራር ተነጋግረን ወደ እንቅስቃሴ የገባ ነው። ፓርቲው ገና ብዙ ህጋዊ ማሟላት ያለበት ነገሮች አሉ። ማመልከቻ ያስገባ ነው እንጂ ፓርቲው ገና አልተመሰረተም። በዚህ ጉዳይ የአርና አመራሮችን አስተያየት ጠይቀናል። ይሁን እንጂ በቅርቡ በጉዳዩ ላይ መግለጫ እንደሚያወጡ በመግለጽ ለዛሬ መልስ አልሰጡንም። ለአሜሪካ ድምጽ ሙልጌታ አጽብሃ መቅለም